እንወጣ ታዲያ፣ አዲስ አበባ ላይ ትንሽ ቆየት ንበል እስቲ። በዚህ ሳምንት የተከናወነ አንድ ዓለም አቀፍ ኪነ ጥበባዊ ሽልማት አለ። ዜናውን እናካፍላችሁ። አዎ ሰለሞን እንግዲህ የካቲት 3 2009 ዓ ም የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር ኢትዮጵያ በሚገኘው የፈረንሳይ ኤምባሲ አማካኝነት ለሶስት ኢትዮጵያውያን የኪነ ጥበብ ባለሙያዎች የክብር ኒሻን ሸልሟል። አሁን ሲሆን እንግዲህ ሽልማቱ የተሰጠው ለታዜብ ወርቁ፣ ለቴዎድሮስ አጎስ፣ ለዳዊት አበበ ነው። ለመሆኑ ምንድን ነው ሽልማቱ? የፈረንሳይ መንግስት እነዚህን ሶስት ኢትዮጵያውያንስ በምን ይሆን የመረጣቸው? ወደ ውይይትሽ እንግባ። አመሰግናለሁ። እንግዲህ ሶስት እንግዶች ናችሁ መስመር ላይ ያላችሁኝ። ደራሲ ዳይሬክተር፣ ተዋናይት፣ አሁን ደግሞ የሬዲዮ ፕሮግራም አዘጋጅ እንደዚሁም የቴሌቪዥን ድራማ ጸሐፊ፣ ተርጓሚ ስምንቱ ሴቶች የሚል ከፈረንሳይኛ ቋንቋ ወደ አማርኛ መልሳ ቲያትር ያቀረበች አርቲስት አዜብ ወርቁ አንዷ እንግዳች ናት። እንግዲህ ዘርፈ ብዙ ሙያ ላይ በመሳተፍ ትታወቃለች። ሌሎቹ ደግሞ ሰአሊ ቴዎድሮስ ሀጎስ እና ሰአሊ ዳዊት አበበ ናቸው። እነዚህን ሶስት የጥበብ ባለሙያዎች የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር የክብር ኒሻን ሸልሟቸዋል። ሽልማቱን የተቀበላችሁት አዲስ አበባ የሚገኘው ፈረንሳይ ኤምባሲ ተገኝታችሁ ነው። ይህ የሆነው እንግዲህ የካቲት ሶስት ከጥቂት ቀናት በፊት ማለት ነው። ሶስታችሁንም እዚህ የጋበዝ ናችሁ፣ እንዲያው ይሄ ሽልማት ምንድን ነው? በምን ምክንያት ነው የተሸለማችሁት? የሚል ጥያቄ ለማንሳት ነው። ና አዳላሻት በሉኝና፣ ቅድሚያ ለሴት ልስጥ። ከአዜብ ልጀምር። አዜብ፣ እስቲ ለምንድን ነው የተሸለማችሁት የሚለውን ጥያቄ በማብራራት ጀምሪ። አመሰግናለኝ ሲሆን በጠየቅሽንም በጣም አመሰግናለኝ ለጋበሽን እንግዲህ አስታደረግሽም ለዚህ የተሻ የተመረጥንበት ምክንያት እንግዲህ ዋናው መስፈርቱ ያው በኪነ ጥበብ ና ባለሙያዎች ላይ ነው የሚያተኩረው ይሄ ሽልማት እና በተለይም ደግሞ በዓለም አቀፍ ስራዎች ላይ ከበሙያቸው አስተዋጽኦ ያበረከቱ ወይም በዓለም አቀፍ ደረጃ ስራቸውን እንደዚህ ያቀረበ ወይም በስራዎቻቸው ጥፋት ያደረጉ በሚል ነው። እና በዛ ዘርፍ እናንተ እንግዲህ አስታውቃ ውርታችኋል፣ ሰርታችኋል፣ ይገባችኋል በሚል ነው ይህንን ነገር ለማድረግ እንግዲህ ያው ጠየቅ ነገር አለ። ከዚህ በፊትም ያው መጀመሪያ ጥቆማ ወይም ስራዎችሽ ስም የሚያስጠራ ነገር በመስራት ነው እንግዲህ ያን ነገር የሚጠራው ማለት ነው። ሰዎችም ጥቆማ ያደርጋሉ፣ በዚህ ሙያ ላይ ያሉ ወይም ደግሞ ከዛ ከፈረንሳይ ኤምባሲ ጋራ ይህን በተመለከተ የሚሰሩ ሰዎችም አሉ። በዛ መሰረት ከጥቆመው በኋላ ያው ሲቪ እና ህይወት ታሪክን የሚገልጽ ነገር እንድምልክ እንጠየቃለን። ያንን ስምልክ ሪኮሜንዴሽን ላይ ስለ እኛ የተባለው ነገር ወይም ስራዎቻችን ያው በኢንተርኔት ላይም ባሉትም ወይም የታተሙ የሚሰሩም ስራዎች ካሉ ከነዛ ጋር ከሪኮሜንዴሽን ከሲቪ ከህይወት ታሪክ ጋር በማጣጣም ፈረንሳይ ሀገር ያለው እንግዲህ ይህን የተመለከተው ተቋም ይመዝንና በሚዛኑ መሰረት እነዚህ ይመለከታቸዋል ይገባቸዋል ብሎ ሲል ምርጫ አካሄድና ይመርጣል ማለት ነው በዚህ መልኩ እንደተመረጠ ነው የተነገረን በጣም አመሰግናለሁ አዜብ ወደ አንቺ ህይወት ወደ ኋላ እመጣለሁ ወደ ቴድሮስ ሀጎስ ልሂድና ቴድሮስ እንግዲህ እስቲ ራስን አስተዋውቅልን ምን ሰርተህ ነው የተሸለምከው ምን አስተዋጽኦ አበርክተህ ነው ይህንን የክብር ሽልማት ያገኘ ነው እሺ በመጀመሪያ አመሰግናለሁ ምድር ስለሰጠሽኝ ሰአሊ ነኝ ፔንተር ነኝ ሜንሊ እና ለዚህ ሽልማት እንግዲህ የታጫወት ይመስለኛል እንግዲህ የፈረንሳይ መንግስትም ሆነ በኤምባሲው በኩል እንዲሁም በአሊያንስ ኢትዮ ፍራንሴስ አማካኝነት በአገር ውስጥም ሆነ በውጪ በስነ ጥበብ ሙያ ጥሩ እንቅስቃሴ የሚያደርጉ ሰዎችን እንግዲህ ይመለከታሉ። እኔም የአቅሜን ያክል እንግዲህ እንቅስቃሴ ውስጥ አደርግ ቆይቻለሁ። እንግዲህ በስነ ጥበብ ሙያ ውስጥ ከሀያ አመት በላይ ቆይቻለሁ እና በዚህ በነበረኝ እንቅስቃሴ እነሱ እንግዲህ ለዚህ ሽልማት ብናጨው ይገባል ብሎ አዎ፣ እንግዲህ እነሱ አዜብም ቅድም ያመራረጡን ሂደት እንዴት እንደመረጧችሁ አስረድታናለች፣ እና እንደው አንተ በግልህ ምን አበርክተሃል? ይሄንን በዚህ አሁን ሀያ አመት ሰርቻለሁ ብልህናል እና በዚህ ውስጥ ምንድን ነው አበረከትኩኝ በስዕል ስራ ስኬቴ የምትለው ምኑን ነው የትኛውን ነው? እኔ እንደዚህ ነገሩ በከፍተኛ የማነሳው ስኬት ብዬ የማነሳው ትልቅ ነገር አለኝ ብዬ አላስብም። ግን እንደ ማንኛውም በኔድሜ እንዳለ ሰዓሊ ሁሉ በስዕል ስራ ውስጥ ጥረት አደርጋለሁ እንቅስቃሴዎች አደርጋለሁኝ። እነሱ ደግሞ አንዳንድ ጊዜ ጥሩ ተቀባይነት ሊያገኙ ይችላሉ ሎካሊም ሆነ ኢንተርናሽናሊ እና የተለየ ነው የተለየ ነው ብዬ የምለው ነገር አለኝ ብዬ አላስብም እንደ ማንኛውም በሌል ሚናለ ሰዓሊ ሁሉ ጥሩ እንቅስቃሴ አደርጋለሁ። እነሱ ግን ያዩበት መነጽር ይኖራል ብዬ ነው የምወስደው። ከፈረንሳይ ባህል ጋር የተገናኘ የሰራኸው ስራ አለ? እንደዛ አይነት ስራ ስፔሲፊካሊ የለኝም፣ ግን እነሱ እዚህ ባለውም የአሊያንስ ኢትዮ ፍራንሴስ አማካኝነት ከእነሱ ጋር እዚህ አልያንስ ኢትዮ ፍራንሴስ ጥሩ የስነ ጥበብ ጋለሪ ያለው ከእነሱ ጋር በተደጋጋሚ ጥሩ ጥሩ ኤግዚቢሽኖች ስኬታማ የሆኑ ጥሩ ኤግዚቢሽኖችን አሳይቻለው። በዛ በዛም እነሱ በውጤቱ በጣም ደስተኞች ነበሩ። ስለዚህ ከእነሱ ከፈረንሳይ ህዝብና መንግስት ጋር ያገናኘ ብዬ የማስበው አሊያንስ ኢትዮ ፍራንሴስ ነው። ዳዊት፣ በምንድን ነው የተሸለምከው? አንተ እንዴት ነው ለዚህ ሽልማት የበቃኸው? ምን ሰርተህ ነው? አዎ እንግዲህ አዜብም ቴዎድሮስም ያሉት ነገር አለ። በግሌ ግን እንግዲህ እኔ ቅድም ቴድሮስም እንዳለው በአሊያንስ ፍራንስ እዚህ በሀገር ውስጥ ባለው ከእነሱ ጋር ያገናኘኝ ጉዳይ ወይም እነሱ ያቁኛል ብዬ የሚገምተው በዛ አሊያንስ ባዘጋጇቸው የሶሎም የግሩፕ ሾዎችም ነው። በተጨማሪ ግን ቅድም ቴድሮስም እንደገለጸው በጥረት ላይ ነው ያለን እንጂ አቺቭ አርገናል ወይም ደግሞ የሆነ ደረጃ ላይ ደርሰናል ብለን አፋችን ሞልተን ወይም ድፈት የምናገርበት ደረጃ ላይ አይደለም ያለንም፣ ሁላችን በጥረት ላይ ነው። እንግዲህ እነሱም ይህን ሽልማት ሲሸልሙ አይቲንክ ፕሮሰሱን ሂደታችንን በማየት የማበረታቻ ነገር ነው እንጂ አንድ ነገር አንድ ነገር ላይ ደርሳቸዋል የሚል ነገር አይመስለኝም። ስለዚህ ይሄኛው እኔ እስካሁን ድረስ ባያረኳቸው ነገሮች በውጪም በሀገር ውስጥም እነሱ ጋር ያረኳቸው የሶሎ ሾዎች፣ ግሩፕ ሾዎች አሉ። እንዲህ በተለያዩም በለንደን በተለያዩ አርትፌር፣ ሳውዝ አፍሪካ፣ ኬንያ፣ ላስት ላስት ይየር ደግሞ ኒውዮርክ ቮልት አርትፌር ላይ እና እዛ ላይ የሚሉ ተሳትፍ ያለው እንግዲህ እነዚህ እነዚህ ነገሮች አይተው መሰለኝ ለዚህ ሽልማት ይገባሃል ብሎ እንትን ያሉኝ። ሁለታችሁም አሁን ቴዎድሮስም ዳዊትም ልክ እንደው ምንም ነገር ሳትሰሩ ሽልማቱን በስጦታ መልክ እንዳገኛችሁት የሚመስል አገላለጽ ነው የገለጻችሁት እና ከዚህ በፊት ሌላ የተሸለማችሁት ሽልማት አለ? ሽልማት እስካሁን ድረስ አልተሸለምንም። በእንደዚህ አይነት እንትን ግን ይሄኛው እኔ በማፈር ወይም ደግሞ በይሉኝታ ሳይሆን እንደው ነገሩን እውነቱ ከሆነ ፕሮሰስ ላይ ያለን ጥረት ላይ ያለን ሰዎች ነው። እንግዲህ አክቲቪቲያችንና ጥረት ጥረታችንን ይገባቸዋል፣ ይህ ጥረታችሁ ወደፊት የሆነ ደረጃ ያደርሳቸዋል የሚል አይነት ነገር ነው እኔ ይሰማል በግሌ እንጂ የማፈርና ያለንን ነገር አንደርማይን በማድረግ ነገር ጉዳይ ላይ አይደለም። ይሄ ነገር እንግዲህ ይመስለኛል። ቴድሮስ እንዴት አስበዋል ነው እኔ እንግዲህ በዚህ ላይ ሀሳብ ለመስጠት ያህል ምንድ ነገር ሊጨምርልን ምናልባት አንተ ማለት ነው ለአዜ ብድል ስጣት ለአዜ ብድል ስጣት ለዳዊት ለማስታውሰው ለዳዊት ላስታውሰው ብዬ ነው አንድ ነገር ብዙዎቹ ከአርት ስኩል ሲመረቁ የመቀጠርና የመስራት ነገር ነበር ብዙ ጊዜ ነበረው። ዳዊት አበበ ግን ሲመረቅ ከጓደኞቹ ከአምስቱ ጓደኞቹ ጋር ሆኖ ስራ ስጠን የራስን ስፔስ የመፍጠር ነገርን ከሞከሩና ከሞከሩም ሳይሆን ካሳኩ ሰዎች መካከል አንዱ ሆነ። አምስት ሆነው ሀበሻ ስቱዲዮ ጋለሪን የመክፈትና ለሌሎቹም የማሳያ ስፔስ የመፍጠር የራስንም ደግሞ ስራ መፍጠር ነገር የማሳየት ነገር ወጣት ሆኖ ከትምህርት ቤት ወጥቶ ይሄን ነገር የማድረጉ ነገር ራሱ ቀላል አይደለም በጣም ይህንንም ላስታውሰ ስለዚህ አዜብ የተሸለምከው ለዚህ ነው ብላ እየነገረችህ ነው ማለት ነው ቴድሮስ ሌላ የተሸለምከው ሽልማት ሌላ የተሸለምከው ሽልማት አለ ከዚህ በፊት ከዚህ በፊት እንግዲህ ብዙም አይደለም እዚህ ብዙ የሚጋና አይደለም ከአክቹዋሊ በቅርብ ጊዜ ከቤልጅየም የውጭ ጉዳይ ሚኒስትር ጥሩ የማበረታቻ ዲፕሎማ ሽልማት ተሰጥቶኛል አዲስ አበባ ውስጥ እንደገና ከዚህ በፊት ደግሞ በሎስ አንጀለስ የሚገኝ ኢትዮጵያ አርት ሴንተር እንደዚሁ የስነ ጥበብ ውድድር አድርጎ በዛ ውድድር ላይ አሸናፊ ሆኜ በመገኘቴ እንደዚሁ ሽልማትና እንደዚሁ ሎስ አንጀለስ ድረስ መጥቼ ደግሞ ኤግዚቢሽን የማድረግ እድል አመቻችተውልኝ፣ እሱንም አግኝቼ ነበር። ወደ አዜብ ልምጣ። እንግዲህ አዜብ በኪነ ጥበብ ውስጥም የነበረች ናት እና ምናልባት ይሄ ሽልማት ለአዜብ ምን አይነት ስሜት እንደፈጠረላት ይህን ጥያቄ ወደ እሷ ልሰንዝረው። ለእኔ የፈጠረልኝ ነገር ምንድን ነው የምሰራው ስራ እዚህ ቦታ ላይ ደርሷል፣ እዚህ ቦታ ታይቷል፣ የሚመለከተኝ የሚያይኝ ወይም በርቺ የሚለኝ ሰው አለ ከሚል ነገር ነው። ከሽልማቱን ባሻገር መሸለሜን ከሰሙ በኋላ በርካታ ሰዎች ወዳጆቼ፣ ወይም እንደዚህ በሙያ የሚያውቁኝ ሰዎች በስልክ በነዚህ በፌስቡክ በተለያዩ መልኮች በቴክስት የሚገልጹልኝ የሚሰጡኝ የደስታ መግለጫ ለካ ስራዬ ይሄን ያህል ሰው ጋር ሁሉ መድረስ ችሏል የሚል ነገር ነው። በዛ ላይ ደግሞ ወደኋላ መለስ ብዬ ያሳለፍኩትን ነገር እንዳይ። ምክንያቱም ይሄ ሽልማት ተሻል ወይም ትሸለም ያለች ተብለሽ ሲባል የሚሰማሽ ነገር ይገባኛሉ። የመጀመሪያው ነገር ምን ሰርቼ ነው የሚለው ነገር ነው እና ምንሰርቼ ብለሽ ወደ ኋላ ተመልሼ የመጣሁበትን መንገድ በሙሉ እንዳይ በምን አይነት መንገዶች እንዳለፍኩ እንዳስብ ነው ያደረገኝና በተረፈ ደግሞ ተሸልመሻል ደግሞ ሲባል በቃ በጣም ትልቅ ሞራል ነው የሚፈጥረው። ትልቅ ስሜት ነው የሚፈጥረው። የበለጠ ለመስራት የሚያነሳሳ የሚያበረታታ እድል ነው የሚፈጥረው። ከዚህም በላይ መስራት አለብኝ ምክንያቱም ሁልጊዜ የሰራሻ ስራ ትንሽ ናት ብለሽ ነው የምታስቡና ይሄን ሰርቼ እንዲህ አይነት አድናቆት እና ሽልማት እዚህ ቦታ መድረስ ከቻልኩኝ ከዚህም በላይ መድረስ እችላለሁኝ የሚል ማበረታቻ ፍቅር፣ ያበረታታል፣ ያሞቃል፣ ያጠነክራል ወኔ ይሰጣልና ያንን አይነት ነገር ነው ለእኔ የሰጠኝና እዚህ ቦታ ላይ እንድደርስ መልፋት መድከሌ ራሱ አንዳንዴ ሰዎችም ድጋፍ አለበትና እነሱን ሰዎችም እንዳመሰግን ከባለቤቴ ጀምሮ ማለት ነው እንዳመሰግን እድሉን ነው የሰጠኝ ራሴን እንዳይ ያለሳለፍኩትን እንዳይ እና ወደፊትም ደግሞ ከዚህ የበለጠ እንድጠነክር ምክንያቱም ብዙ ነገር ይጠበቅብኛል ከዚህ በኋላ ደግሞ ብዬ እንዳስብ ያደረገኝና ትልቅ ማበረታቻ ነው በ እሺ እንግዲህ በጣም አመሰግናለሁ። ይሄ ሽልማት የፈረንሳይ መንግስት ለረጅም አመታት ከስልሳ አመት በላይ ይመስለኛል ሲሰጠው የቆየ ሽልማት ነውና እንዳው እግረ መንገድ ሽን ሽልማቱ፣ ስያሜም በፈረንሳይኛ ቋንቋ የተገለጸ ስለሆነ ይሄ ሽልማት ምን ማለት ነው፣ ምን ጥቅም አለው የሚለውን አብራሪልንና ለሌሎቹ ደግሞ እድል እሰጣለሁ። ምን ትርጉም ሰጥቷችኋል? ወደፊት ምን አይነት ሀሳብ አላችሁ? ይሄ ሽልማት ምን አይነት ስሜትን ፈጥሮ ላችኋለሁ፣ ወደፊት ስራችሁ የሚለውን ወደ እናንተ እመጣለሁ። አዜብ፣ እስቲ ስለ ሽልማቱ ንገሪን። ምንድን ነው ሽልማቱ? ሽልማቱ ኒሻን ነው፣ የክብር ኒሻን ነው ይሄ ሽልማት እንግዲህ በዚህ በስነ ጽሁፍና በኪነጥበብ ደረጃ ይህ ሽልማት ተዘጋጅ እንዳሹ ወደ ሰባ ዓመት አካባቢ ይጠጋዋል። ሸቫልዬ ዜዞ ደአህ ኤደሌፍ ነው የሚለውና ያው የክብር ደረጃ ነው። የክብር ደረጃ በስነ ጽሁፍና ና በኪነጥበብ ለሚያደርጉት አስተዋጽኦ የማዕረግ ሚሻል እንደማለት ነው። ወደ ቴድሮስ ልምጣና ይሄ ሽልማት በቀጣይ የሚያገናኘን ድልድይ አለ ወይ? የሚፈጥርልን ድልድይ አለ ወይ? ለምሳሌ ከሌሎች አለም አቀፍ ማህበረሰብ ወይም ከፈረንሳይ ሰዓሊያን ጋር ወይም ይሄን ሽልማት ካገኙ ሰዎች ጋር የሚፈጥርላችሁ ድልድይ አለ ወይ? በወደፊት በቀጣይ ስራችሁ ላይ የሚያበረክተው ተጽዕኖ አለ ወይ? እና አጠቃላይ እንግዲህ ከዚህ ጋር አያይዘ ስሜትህን ግለጽ ልኝ ና እናጠቃልለዋለን። እንግዲህ ይሄ ሽልማት በእርግጥ ለእኔ ለግል እንደ ግል ወይ ለተሸላሚዎቹ ብቻ እንደ ግል ሳይሆን ለበላው ኢትዮጵያ ስነ ጥበብ ሰዎች ሰአሊዎች ወይም የትያትር ሰዎች ሌሎችም በሌላው አለም ዘንድ እይታን እንዲያገኙ ያደርጋል ለምን አሁን እኛ እንደምንናገረው ያክል በሌሎችም ሀገሮች አሁን ለምሳሌ አሁን ልክ በዚህ ሰዓት ኮንጎ ውስጥ ያለ እንደ ትልቅ ሰአሊ ይህን ሽልማት አግኝተዋል እና ሌሎች ሚዲያዎች እንደዚህ በደንብ አድርገው ይጽፋሉ ስለሱ ስለዚህ ያ ነገር ጠቅላላ ስለ ኮንጎሊዛ አርቲስት ትኩረት እንዲያደርግ ያደርጋል እና በእኛ ምክንያት እኛ መሸለማችን ምክንያት በዚህ ሰዓት ያለውን የኢትዮጵያ አርት ንቅናቄ ምን ላይ ነው ምንድን ነው የሚል ትኩረት እንዲያገኝ ያደርጋል ለሌላው በሌላው አለም ላሉ በስነጥበብ ዙሪያ ለሚሰሩ ተቋማት ማለት ነው ይሄ ትልቁ ነገር ነው ብዬ የምወስደው ለኢንዲቪዥዋል ሳይሆን አጠቃላይ የሚያመጣው ጥቅም ይሄ ነው ለእኔም በግሌ እንግዲህ ምንድን ነው የተሰማኝ ስሜት ልክ በያዝከው መስመር ቀጥል በርታ እያደረግከው ያለውን ነገር እያስተዋልን ነው ጥሩ መስመር ላይ ነው ያለኸው ቀጥል የሚል ስሜት ይሰማኛል እና ትንሽ ከነበርኩበት ሁኔታ የበለጠ መንፈሴንም ሞራሌንም ጠንከር አድርጌ እንድሠራ እንድበረታ በጣም አድርጎ ያነቃቃኛል። በጣም ያበረታታኛል። ያን ስሜት ፈጥሮልኛል ብዬ ወስዳለሁ። እና ሌሎች ተጨማሪ ውጤቶችን የሚያስገኝ ከሆነ እንግዲህ በጋራ አብረን እናየዋለን ወደፊት እንግዲህ ማለት ነው። ዳዊት ከስራ ጋር በተያያዘ ምን የሚፈጥርልህ ነገር አለ? ይሄ ሽልማት በግሌ የሚሰማኝ ስሜት ኦፍኮርስ ትልቅ ትልቅ ሞራል ነው። እየቆየሁ በተለይ እየቆየሁ ሳስበው መጀመሪያ አካባቢ ለምን፣ እንዴት፣ ማን የሚለው ነገር አለ። ግን ያደረግናቸው ነገሮችም የሄድንባቸው ትግሎች ጥንካሬዎችም አሉ። የነዛ ውጤት መሆኑ ይገባኛል። ከዛ አንጻር አሁን የያዝነው መንገድ እና የጀመርኩት መንገድ በጣም ልክ እንደሆነ ወይም ደግሞ እንዲቀጥልበት እንድገፋበት ያበረታታኛል። ኢንተርናሽናሊ በሆነ መንገድ ደግሞ እንግዲህ እኔ እስካሁን ቴድሮስም አይ ቲንክ እኔም በተወሰነ መልኩ ብዙ ሀገሮች ሄደናል፣ አይተናል። የስነ ጥበብ ውጤቶችን ጋሌሪዎች፣ ሙዚየሞች ምን እንደሚመስሉ አይተናል። ከዛ ጋር ኮምፔር ስናደርገው፣ ስናወዳድረው ብዙ መስራት እንዳለብን ይሰማኛል ስለዚህ አሁን እኔ ራሴን ትልቅ ቦታ ላይ አስቀምጬ ወይም ይሄ ሽልማት በቂ ነው ምናምን በሚል መንገድ አላየውም። ብዙ እንደሚቀረን፣ ብዙ ልፋት እንደሚቀረን፣ ብዙ የስራ ውጤቶች እንደሚቀሩን አውቃለሁ። በዛ አንጻር ጅማሬው ልክ ነው በሚለው ነገር ነው የምወስደው። ቴዎድሮስ እንደጠቀሰው ደግሞ እንግዲህ ሽልማት ምናልባት በኛ ምክንያት ሆኖ የተለያዩ የጋለሪ የቲሬተሮችንም ጋለሪ ኦነሮችንም ወደዚህ እንዲመለከቱ ወይም አይናቸውን እንዲያዞሩ ሊያደርግ የሚችል በጣም አፖርቹኒቲ ይፈጥራል ብዬ ማስባለሁ። ይሄ ይሄ አንድ ትልልቁ ነገሮች ናቸው ብዬ ነው የማስበው። እንግዲህ አንድ ነገር አንድ ነገር ሊጨምር ይሆን ምንድን ነው? እንግዲህ እኔ በዚህ አጋጣሚ ማለት የምፈልገው እንግዲህ የስነ ጥበብ ስራ በጣም በጣም በጣም ትልቅ መስዋዕትነት ይፈልጋል ማለት በተለይ እንደ ሀገራችን ባለ ታዳጊ ሀገር ውስጥ ብዙ ፈርታይል የሆነ ነገሮች የሉም። ይህንን ነገር ሙያ የሚያበረታቱ ነገሮች ብዙ አክሰሶች፣ ጋለሪዎች፣ ሚዚየሞች እንደዚህ በሌሉበት ሀገር ያሉ ወጣት አርቲስቶች በግል ጥረታቸው እንደዚህ ወይ በቡድን ጥረታቸው እንደዚህ አይነት ጥሩ ነገሮችን ሲያገኙና አገርን ስምን ሲያስጠሩ መልካም ነገር ነው እና ይህንን ደግሞ ለሀገራችን የባህል ሚኒስትርም ሆነ ሌሎችም ተቋማት እንደዚሁ ደግሞ ለዚህ ለሙያ አክብሮት እና ትንሽም ቢሆን አቴንሽን እንዲሰጡ በዚህ አጋጣሚ ማስታወስ እፈልጋለሁኝ። ለምን የውጭ መንግስታት ሲያከብሩት እና ሲሸልሙት ሳይሆን እኛም ደግሞ እንደዚሁ አክብሮትና ሽልማት ወይም ደግሞ ማበረታቻ ወይም ደግሞ አቴንሽን መስጠት ብንችል ብዬ አስባለሁኝ። እችን ለመናገር ነው። አመሰግናለሁ። እንግዲህ አዜብ፣ አንቺ ነሽ መጀመሪያም ላይ የከፈትሽው አንቺ፣ አጠቃይ እስቲ። እሺ፣ በጣም አመሰግናለሁ ጽዮን። በጣም ደስ ይላል እንዲህ አይነት ነገር። ያው ቀደም ሲልም ተናግረነዋል። ሁላችንም ሰው ሲሰራ ለሽልማት ባለ ለሚሰራው ያው ራሱን ለመግለጽ ራሱን ለሌሎችም ለማሳየት ስራውን ነው እና ስራው ከመታየትም አልፎ እንደዚህ ጥሩ ሰርተሃል ተብሎ ለሽልማት ሲበቃ የበለጠ ሀላፊነት ነው የሚያሸክመው ምክንያቱም በዚህ ስራዬ ለካ እንዲሰራው ስራ ሰዎች አይተውልኛል አይተውም አደንቀዋል ስለዚህ ከዚህ የበለጠ ስራ ከኔ ይጠበቅብኛል ማለት ነው እና ከዚህ የተሻለ ስራ መስራት አለብኝ የሚል መነሳሳትንና መነቃቃትን እንዲፈጥር የሚያደርግና ሞራል የሚሰጥ ነገር ነው እንዲህ አይነት ነገር በሀገራችን እንዲለመድ በጣም ደስ ይለኛል የሰራን ሰው ስራ ማየት፣ ማመስገን፣ መሸለም የበለጠ እንዲሰራ የበለጠ እንዲያበረክትልን መንገድ መክፈት ነው እና እንዲህ አይነት ነገሮችንም ቢለመዱ በሀገራችንም፣ በውጭ ሀገር መንግስት መሸለም ብቻ ሳይሆን በሀገራችንም ደግሞ ቢሆን እንዲህ ብንሸልም፣ ሌሎችንም ብናመሰግን፣ ብናደንቅ እንዲህ አይነት ባህል የበለጠ እየተለመደ ቢሄድ በእርግጥ አሉ አንዳንድ ግን እንዲህ በቋሚነት የሚቀጥሉ ነገሮች ቢኖሩ በጣም ደስ ይላል፣ የበለጠ ያተጋል ብዬ ላለውኝ። በዚህ አጋጣሚ ግን ይህንን አስበው ሽልማቱን ለሰጡት ለፈረንሳይ ባህልና ኮሚኒኬሽን ሚኒስትር፣ እዚህም ለሚገኘው ለፈረንሳይ ኢንባሲ ምስጋናን ማድረስ ይፈልጋለሁ። አመሰግናለሁ። እናንተም ይህን እድል ስለሰጣችሁ፣ እሺ፣ ሁላችሁን በጣም አመሰግናለሁ። መልካም የስራ ጊዜ ሆንላችሁ። እናመሰግናለን፣ እናመሰግናለን። በጣም ቴንኪው